ብራሰልስ የሽብር ስጋት ማስጠንቀቂያ ዛሬም እንደቀጠለ ነው። እንግዲህ እንደ ብዙሀን መገናኛ ዘገባ በሀገሪቱ ከፍተኛ የአስቸኳይ ጊዜ አዋጅ ታውጀዋል። የከርሰ ምድር ባቡሮች አይሰሩም። ትምህርት ቤቶችና ዩኒቨርሲቲም ተዘግተዋል። እንዳ ሁኔታው እንዴት ነው? በአሁኑ ወቅት ሁኔታው ልክ አሁን አንቺ እንደገለጽሽው ከሞላ ጎደል ጸጥ ያለበት ሁኔታ ነው ያለው። እንቅስቃሴዎች በጣም ተገድበዋል። ትልልቅ መደብሮች ተዘግተዋል። ስለዚህ ህዝቡ በእርግጥ የዕለተ ዕለት ህይወቱን አቁሞ ቤት ቁጭ ብሏል ባይባልም ከፍተኛ ስጋት ነው ያለው። ስለዚህ የብራስልስ ህይወት ተለውጧል ማለት ይቻላል። አሁን ባለው ሁኔታ እንግዲህ አሸባሪ ጥቃት አድራሾቹ በሀገሪቱ ይህን ያህል ሰርገው እስኪቀመጡ ምንም አይነት ጥርጣሬ አልነበረም ማለት ነው። ከዚህ ቀደም እንዲያውም ብረስልስ ላይ ታጣቂዎች አይሁዳውያንን ተኩሰው እንደገደሉ የሚታወስ ነው። እና እንዴት ነው ይሄ ሊሆን የቻለው የደህንነት ጥበቃው እስከዚህ ላላ ነበር ማለት ነው። እንደሱ ማለት ያስቸግራል። በእርግጥ የአሁኑ ስጋት ከፍተኛ ደረጃ ላይ የደረሰው ከፓሪሱ ጥቃት ጋር በተያያዘ ፓሪስ፣ ብራስልስ ላይም እንደ ፓሪስ ጥቃት ለመፈጸም የሚያስችል መረጃ አገንተናል በሚል ለጥንቃቄ የተወሰደ እርምጃ ነው። በሁለተኛ ደረጃ ደግሞ ከፓሪስ ጥቃት ፈጻሚዎች አንዱ ሳላህ አብዱል ሳልም የሚባለው ከነትጥቁ እዚሁ ይገኛል። አልተያያዘም። ሌሎችም ክፍሎች አሉና ተመሳሳይ አደጋ ከመድረሱ በፊት ጥንቃቄ ማድረግ አለብን፣ የሚል የተወሰደ እርምጃ ነው። እንደተባለው ግን ብራስልስ የአሸባሪዎች መናኸሪያ እንደተደረገች እንደሆነች ተቆጥሮ በመረጃዎችም በሜዲያዎችም ይስተጋባል። ይህ እንግዲህ በተለያየ ምክንያት አንዳንዱ እውነት ሊመስል ይችላል። ግን ከዚህ ቀደምም ለመግለጽ እንደሞከርኩት አንደኛ ብራስልስ የአውሮፓ ማዕከል ነች። ከየትኛውም ቦታ ለመድረስ አመቺ ነች። ለዚህ ለሽብር የሚንቀሳቀሱ ሰዎች እዚህ ቦታ ላይ ቢዘዋወሩ ወይም እዚህ ቦታ ቢታዩ የሚያስደንቅ አይሆንም የሚሉ ኃይሎች ናቸው ያሉት። የጂኦግራፊ አቀማማጧ ራሷ ለዚህ ያመቻል። በሁለተኛ ደረጃ ለዚህ ሰለባ የሆኑ የተለያዩ የህብረተሰብ ክፍሎች የተገለሉ ሰዎች አሉ። ስለዚህ የአክራሪ አስተምህሮ እነዚህን ሰዎች አክራሪዎች እንዲሆኑ አድርጓቸዋል የሚል ሁኔታ ነው ያለው። ከዚህም በስተቀር እንግዲህ የቤልጅየም የመንግስት ስርዓት በተለይ የብራስልስ የመንግስት ስርዓትም ባለስልጣኖቹ መረጃ እንዳይለዋወጡና እንዳይናበቡ አድርጓቸዋል። ይህም የራሱን አስተዋጽኦ አድርጓል የሚል ነው ያለው። የሆነ ሆኖ ግን በዕለት ተዕለት ህይወት እዚህ ለምንኖረው ሰዎች ይህ ሁሉ ችግር አይሰማንም። እንደውም ብራስልስ ከሌሎቹ የአውሮፓ ትልልቅ ከተሞች በተሻለ ሁኔታ የጸጥታ ስጋት የሌለባት ከተማ እንደሆነ ተደርጎ ነው የሚቆጠረው። ትናንት ምሽት ጀምሮ የጀርመን ቴሌቪዥን ወይም የተለያዩ ሚዲያዎች ከፓሪሱ ጥቃት ጋር ግንኙነት አለው የተባለውን የሞሮኮ ተወላጅ ወንድሙ ቴሌቪዥን ላይ ወጥቶ እጁን እንዲሰጥ ጥሪ ሲያደርግ ተሰምቷል። ወንድማችንን መቃብር ላይ ከምናገኘው እስር ቤት ብና ይሻላል እያለ ነበር። ህዝቡ እንደው ነዋሪው ምን ይላል? በአጠቃላይ ትምህርት ቤት ከተዘጋ፣ ትራንስፖርት ከተዘጋ የሀገሪቱ እንቅስቃሴ ምን ይመስላል? በእርግጥ በአንድ በኩል ህዝቡ የተወሰነ ቀን ያህል የመንግስታት ባለስልጣኖች ለጥንቃቄ የወሰዱት እርምጃ ደግፎ ሲከታተል ቆይቷል። በዚህ መሰረት አሁን ትናንት ሌሊት በተደረገ አሰሳ የሆነ ትልቅ ዘመቻ አሰሳ ይካሄዳል ተብሎ አስራ ዘጠኝ ያህል ቤቶች ብራስልስ፣ እንደዚሁም ሻሏ በሚባል ከተማ ከተደረገ በኋላ አስራ ሁለት አስራ ስድስት ሰዎች እንደተያዙ ተገለጸ ግን አስራ ስድስቱ በከፍተኛ ደረጃ ጥቃት ለማድረስ ከሚፈለጉት ውስጥ ለመሆናቸው የተገለጸ ነገር የለም። ይሄ ከፓሪስ ጥቃት የተመለሰ የተባለውም ከተያዙት ውስጥ አይደለም። ስለዚህ የተደረገው አሰሳ ያስገኘው ውጤት የለም እና ምናልባት ህዝቡ እንግዲህ በዚህ ሁኔታ መቀጠሉ በጣም ሊያስቸግረው ስለሚችል ከስጋቱ ጋር እንደተለመደው ህይወቱን መቀጠሉ ነው የሚፈልገው እና ምናልባት ብራስስ አሁን ባለችበት ሁኔታ በስጋት እንድትቀጥል መደረጉን ላይደግፍ ይችላል። እንዳነሳሽው የዚህ ተጠርጣሪው ወንድም በተለ ቴሌቪዥን ቀርቦ በእርግጥ ወንድሙ አልተያዘም በትክክልም ወንድሙ ከመሆኑ ውጪ በሀሳብም በአስተምህሮም እንደሚለይ ነው የሚያስታውቀው። እና በመሰረቱ ወንድሙ እንደ በሰዎች ተግባብቶ እንጂ እንዲህ አይነት አክራሪ እንዳልሆነ በመግለጽ አሁንም ቢሆን ወንድሙ ፖሊሶች እጁን ቢሰጥና ከእንዲህ አይነት ጥቃት ለማድረስ እቅድ ካለው ከዛ እቅዱ ራሱን እንደገና ሀሳቡን እንዲለውጥ የሚያግባባ ንግግር አድርጓል። በእውነት ሰው ይሄ ወንድሙ ይህንን መግለጫ ሲሰጥ በሱ በዚህኛው በወንድሙ ላይ የተለየ ጥላቻም ሆነ የተለየ ነገር ያሳየው ነገር የለም። ሁለቱን አንድ አድርጎ የማየት ሁኔታ በአብዛኛው አይታይም። ይህ አንዱ ጥሩ እንትን ነው። ገበያው ንጉሴ፣ ከብረሰልስ ለሰጠህን ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ አዜም።